ሽብርተኛ ድርጅት ተልኮ በመቀበል እንቅስቃሴ ላይ ተሰማርተዋል በሚል ጥርጣሬ ፖሊስ ሁለት የአሃዱ ራዲዮ ጋዜጠኞችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑ ተገለጸ። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር በወንጀል ጠርጥሪያት አለው በሚል ፖሊስ ከቀናት በፊት በቁጥጥር ስር የአዋላት የአሃዱ ራዲዮ 943 ጋዜጠኛ ሉአም አታክልቲ ዛሬ ለሁለተኛ ጊዜ ፍርድ ቤት ስትቀርብ፣ በተመሳሳይ ወንጀል የተጠረጠረው በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ደግሞ ትላንት ለመጀመሪያ ጊዜ ፍርድ ቤት ቀርቧል። በተጠርጣሪዎቹ ዙሪያ ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ናት ፈቅዷል። የጋዜጠኞቹን ጠበቃ አነጋግሮ ኬኔዲ አባተ ተከታዩን ዘገባ አሰናድቷል። የአሀዱ ራዲዮ 943 ጋዜጠኛ የሆነችው ሉዋማ ታክልቲ ና በጣቢያው የዜና ክፍል ኃላፊ የሆነው ክብሮ ሞርቁ ከሽብርተኝነት ጋር በተያያዙ ወንጀሎች ተጠርጥረው በተለያዩ ቀናት በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት በመታየት ላይ ነው። ባለፈው አርብ ጥቅምት 122014 ዓ.ም በቁጥጥር ስር የዋለችው ጋዜጠኛ ልዋም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ለሁለተኛ ቀን ቀርባለች። ጋዜጠኛዋ ከዚህ ቀደም ፍርድ ቤት በቀረበችበት በመጀመሪያው ውለት መርማሪ ፖሊስ በፍርድ ቤት በተሰጠው አምስት ቀናት ውስጥ ከሽ ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ለተጠረጠረችበት የወንጀል ምርመራ መረጃ ለማሰባሰብ የሚያስችሉ ተግባራትን ማከናወኑን አስታውቋል። ይሁን እንጂ ፖሊስ በተሰጠው ጊዜ በቂ ተግባራትን እንዳላከናወነ የተከራከሩት የጋዜጠኛዋ ጠበቆች በዋስትና እንድትለቀቅ ለችሎቱ ጥያቄ ካቀረቡ በኋላ ፖሊስ በአህዱ ራዲዮ ለስርጭት ከበቃ ዘገባ ጋር በተያያዘ ጋዜጠኛዋ የተጠረጠረችበትን ተጨማሪ ወንጀል ማሰማቱን ከጠበቆቿ አንዱ የሆኑት አቶ ጥጋቡ ደሳለኝ ቪኦኤ አብራርተዋል። ሁለተኛ ድርስ ሲፈቀድለት መርማሪ ፖሊስ ምን አለ? አይ ከሽብርተኛ ድርጅት ተልዕኮ በመቀበል ብቻ ሳይሆን ባለፈው ሳምንት ሀይቅ ከተማ ተወሮ፣ ቡድኑም ዝርፊያ እየፈጸመ ነው ብላ በራሷ ተነሳሽነትና ኃላፊነት ዜና በመስራቷ መንግስትና ሕዝብ ተሸብሯል። በዚህም መረጃ ሁሉ እንፈልጋለን ከጣቢያው አለ። በድጋሚ የተጠርጣሪ ጠበቆች እድል ሲፈቀድልን እና ስናገኝ የዜና ዘገባ ጉዳይ በሽብርተኝነት የሚያስጠይቅና የሚያስከፍት ጉዳይ አይደለም፣ ወይም የሚያስጠረጥር አይደለም። ምናልባት የተሳሳተ መረጃ ተሰራጭቶ ከሆነ በሚዛናዊ የጎደለው ዜና ተሰርቶ ከሆነ በመገናኛ ብዙኃን አዋጅ የሚታይ ነው። በዛ ረገድ ጉዳት የደረሰበት ስም የተበላሽቷል፣ ገጽታ የተበላሽቷል የሚል አካል ካለ በታብሔራዊ ጉዳይ ነው የሚሆነው የታብሔር ቀርቦ መጠየቅ ይቻላል። በወንጀል ግን ተጠያቂነት የለባቸውም በመገናኛ ብዙሀን አዋጅ መሰረት። ስለዚህ ተከበረው ችሎት ዋየ ዋስትና መብቷን ይፍቀድላት ብለን አመለከትን። ከአህዱ ራዲዮና ቴሌቪዥን ድርጅት ያገኘነው መረጃ እንደሚያመለክተው ከትናንት በስቲያ ማክሰኞ እለት በፖሊስ ቁጥጥር ስር የዋለው የአህዱ ራዲዮ 943 የዜና ክፍል ኃላፊ ክብሮም ወርቁም በትናንትናው እለት ፍርድ ቤት የቀረበ ሲሆን እርሱም በተመሳሳይ ከሽብርተኛ ድርጅት ጋር አለው በተባለ ግንኙነት መጠርጠሩን ፖሊስ ለፍርድ ቤቱ እንዳስረዳ ጠበቃው ጥጋቡ ደሳለኝ ገልጸዋል። ክብሮም ወርቁ ሽብርተኛ ድርጅት ጋር ተልዕኮ በመቀበልና ወጣቶችን በመቀስቀስ ስለጠረጠርነ ልጁ ማቆያ ትቆያለህ አሉት ፖሊስ። በማግስቱ ጥቅምት አስራ ሰባት ረቡዕ ማለት ነው፣ ትላንትና የጊዜ ቀጠሮ ችሎት ቀርቦ በምንድን ነው የጠረጠርካቸው ተብሎ በችሎቱ ሲጠየቅ መርማሪ ፖሊስ ከጸረ ሰላም ኃይሎች ተልእኮ በመቀበል ለተልእኮ አፈጻጸም የሚረዱ ወጣቶችን በመመልመል እና በመቀስቀስ እንቅስቃሴ ላይ ጠርጥሬው ነው ነው ያለው። ቃል በቃል ከዜና ዘገባው ጋር ምንም የተገናኘ ሀሳብም አላነሳም። የምርመራ ጊዜ የሚያስፈልገኛል አላለም ግን ጸረ ሰላም ኃይሎች ተልእኮ በመቀበል እንቅስቃሴ ላይ ስለጠረጠርኩት አስራ አራት ቀን የምርመራ ጊዜ ይፈቀድልኝ አለ። ዘጠኝ ቀን የምርመራ ቀናት ተፈቀደለት። ጋዜጠኞቹ ከተጠረጠሩባቸው ወንጀሎች መካከል አንዱ ሐይቅ ከተማ በህወሀት ተይዟል የሚል መሆኑን የገለጹት ጠበቃው ይህ ጉዳይ በፍትሐ ብሔር እንጂ በወንጀል እንደማያስጠይቅ ያስረዳሉ። ግን በጥቅል ግን ከመርማሪ ፖሊሶቹ እንደተረዳ ነው ሁለቱንም ጸረ ሰላም ኃይሎች ወይም ደግሞ ከሽብርተኛ ድርጅት ጋራ ተልእኮ በመቀበል እንቅስቃሴ ላይ ተሰማርቶ ስላገኘ ናቸው ጠርጠረ ናቸዋል የሚል ነው እንጂ ከዜና ዘገባው ጋራ በተገናኘ ከሆነ አንደኛ ክስ አያስመሰርትም፣ አያስጠረጠርም። ምክንያቱም በሽብርተኝነት ወንጀል ወይም በመደበኛ ወንጀል ህግ አይደለም ያንበት ሰው የመገናኛ ብዙሀን አዋጁ የተሻሻለው ትንሽ ከሌሎቹ ቀደም ሲል ከወጡት የብሮድካስት እና የፕሬስ ህጎች አንጻር ሻል ያለ ነው። ፍትሐ ብሔራዊ ኃላፊነትን ነው እንጂ ዜና ዘገባውን ተከትሎ ከሆነ በእርግጠኝነት ተጠያቂነት አይኖራቸውም ነው። የመርማሪ ፖሊስንና የጠበቆችን የግራ ቀኝ ክርክር የተመለከተው ችሎቱ ከእያንዳንዳቸው ተጠርጣሪ ጋዜጠኞች ጋር በተያያዘ ለፖሊስ ስምንትና ዘጠኝ ተጨማሪ የምርመራ ቀናትን ፈቅዶ ለጥቅምት 26 ተለዋጭ ቀጠሮ ሰጥቷል። በጉዳዩ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሁለት ጋዜጠኞቹ በወንጀል ተጠርጥረው በፖሊስ የተያዙበት አህዱ ራዲዮ፣ የቪኦኤ ተባባሪ ሚዲያ መሆኑ ይታወቃል። Amerika demt, Kennedy erwartet, Addis adis